ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም፣ እምነት ነው። ፖሊሲ እና ደግሞ ስልጣን እና ኃይል በተለያዩ ሰዎች እጅ ሊሆን ይችላል። በኢትዮጵያ ሰላምና መረጋጋት ጸንቶ የገጽ ዘንድ ወጣቶች ኃላፊነታቸውን እንዲወጡ ከሚሰሩ ተቋማት መካከል አንዱ የሆነውን ተቋም በምሽቱ እናስተዋውቃችኋለን። ከሌሎች ጉዳዮችን የሚዘን መጥተናል። ሳስተናግዳቸው የማመሻው ሀብታሙ ስዩም ነኝ። ብርሃን ኃይሉ በቅንብሩ አብራን ታመሻለች። ወደ ቀዳሚው መሰናዶ እንሻገር። ወደ ቀዳሚው መሰናዶ ስንሻገር አዲስ አበባ ከተማ በተለያዩ ዘርፎች ላይ የተሰማሩ ስራ ፈጣሪ ወጣቶች ዲስራፕተርስ ደን የተሰኘ ማህበረሰብ መስርተው እየተንቀሳቀሱ ይገኛሉ። ከዚህ ተቋም ጋር የተያያዘውን ጉዳይ ኤደን ገረመው በቀጣይ ዘገባዋ ትቃኘዋለች። በየግላቸው ስራ ፈጠራ ላይ የተሰማሩ አምስት ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተዉት አልወደዱም። ይሄ ቡድን ዘ ዲስረፕተርስ ዴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣን እና አቤነዘርባዩ ይናገራሉ። በቅድሚያ አቤነዘርባዩ መነሻ የነበረው ነገር ምንድን ነው? አንድ ከኛ ጋር ማድረግ አልቻለም። ቻይና ስለሆነ በስራ ምክንያት ያለው ከኛ ጋር የነበረው መጀመሪያ የዲስትራክሽን ኮንሰፕት የጠነሰሰው ዮሐንስ ይባላል እና ቻይና እዛ ስራ ቆይቶ በኮቪድ ምክንያት ወደ አዲስ አበባ ይመጠ በመጣበት ሰዓት እዚህ ቢዝነስ መጀመር አስበው ነበር። ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር የተወሰኑ ጊዜያቶች ቆይቶ ስለመጣ ማንን መጠየቅ እንዳለበት፣ ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት የተለያዩ ነገሮችን ሊያሳውቀው የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። እንደ ኮሚኒቲም ደግሞ እንደ ማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ምንድን ያደረገው እንትን የሆነ ካዋል የሆኑ ነገር ነበር የነበረው። ቅዳሜ እስኪ እንገናኝና የቴክ ወይም እንደ የቴክኖሎጂ ሴክተር ላይ ያለ ቴክኖሎጂ ሴክተር ላይ ሌሎም ሴክተሮች ላይ ያለ ሰው ለምንድን ነው ቡና እየጠጣን ሳምንቱ ሙሉ ነስ ለመጀመር የሚያስብ የሚያጋጥማቸው ቻሌንጆች ምንድን ናቸው ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው። ዶክተር ታምራት ሱልጣን ዘዲስራፕተርስ ዴን የተሰኘ ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ እቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል ዘዲስራፕተርስ ዴን ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበት እና አዲስ ንግድን በመመስረት ላይ ያሉ ትንቻሌዎች አብረን የምንባይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉን ግብዓቶች እርስ በእርስ በመደጋገፍ የምናገኝበት ማህበረሰቡ እና ማህበረሰቡ በወጣቶች እና በስራ ፈጣሪዎች ከዛም ባሻገር ደግሞ ከጥቃቅንና አነስተኛ ጀምሮ እንደ አዲስ ንግድ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በዚህ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹን ደንብ እናውቃቸዋለን። እንደኛ አይነት ደግሞ ችግሮችን የሚያውቋቸው ደግሞ ደግሞ ስራ መፍጠር አዲስ ንግድ መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚያዩ አብረን ሆነን በመወያየት በመማማር፣ እርስ በርስ በመደጋገፍ የተቻለምን በመፍጠር ያለውን ምህዳር ለማስፋት ነው የምንጥረው። እዚህ ላይ ነው ፎከስ አድርጎ ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘዲስረፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህል የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል። ከአምስት ዓመት በፊት የራሴን የሆነ የሶፍትዌር ካምፕኒ ለመጀመር አስቤ ከጓደኞቼ ጋር የተወሰነ ከተንቀሳቀስን በኋላ ብዙ የማናቃቸው ነገሮች ስለነበሩ ብዙ እንዲህ አድርጉ እንዲህ አድርጉ ብሎ የሚመረን ሰውን ባለመኖሩ ከተወሰነ ጊዜ ከስረን ተዘግቷል። ስለዚህ አም ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው ስለዚህ አጅብ አጀማመሩ ቅዳሜ የተገናኝተ ቡና እየጠጣን እናውራለ። ቡና እየጠጣን ስለ ቢዝነስ እናውራ፣ ሌላ ቦታ ከሆን ስለ ቢዝነስ ብናወራ ይሻላል ተብሎ የተጀመረው ዲስራፕተር ስም የተሰጠበት ምክንያት አንዱ ስታርታፕ ካራክተሪስቲክስ መካከል ባህት መካከል አንዱ ከዚህ በፊት የተለመደው ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለት ነው። እሱ ስለሆነ ስለዚህ ከዚህ በፊት ይታወቃል። ከዚህ በፊት የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በእርስ ይፎካከራል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻልም። ሊኖር ይችላል ነገር ግን እንደዚህ በትልቅ በኮሚኒቲ ደረጃ አይቻልም። እና እስኪ ይሄንን ስታተስኮ እንቀየር እስኪ አብረን አንድ ላይ ተባብረን ከተለያየ ሴክተር ላይ የሚመጣ ሰዎች አንድ ላይ ተባብረን የተሻለ ነገር ለራሳችንም ከዛ ባለፈም ደግሞ ለኮሚኒቲው ክሬት እናድርግ በሚል ነው። የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል። ከተመሰረተ አሁን ሰባት ሲመሰረት ገና ሶስት ስራ ፈጣሪዎችን ወደ ንግዱ መግባት የሚፈልጉ ወጣቶች ብቻ ነበር መሳተፍ የነበረው። አሁን ላይ ከሁለት ሺህ በላይ ወጣቶችን በማህበራዊ ሚዲያ ከእንደገና ደግሞ በየጊዜው በማዘጋጃቸው መርሃግብሮች ላይ ማሳተፍ ይችለናል ነው። አሁን ላይ ወደ አምስት የሚጠጉ መርሃግብሮች አሉን። እነዚያም መርሃግብሮች አንደኛው በየሳምንቱ የምናዘጋጀው ፕሮፊሚታ ከሱ የሚሻገር ግን ዲስራፕተርስ አካባቢ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንግዱ ዓለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱ የቻለ ደግሞ መርሃ ግብር አለን። አንዳንዶቹን መርሃ ግብሮች ኦንላይን የምንሰጣቸው አንዳንዶቹን ደግሞ በአካል የምንሰጣቸው። እስካሁን አንድ የመርሃ ግብር አዘጋጅተናል፣ ትምህርታዊ መርሃ ግብር። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስትራክተር ሚዲያ ላይ ደግሞ ፖድካስቶች በተለይ ደግሞ ወጣቶች ወደ ስራ ለሚና ለመግባት ወደ ስራ ፈጠራው አለም ከዛም ደግሞ ወደ ንግድ ፈጠራው አለም ለመግባት በጣም ከሚቦታቸው ጋር አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛ በአማርኛና ሊረዱት በሚችሉ መልክ ተቀይረው አልተስም። እነሱ በአማርኛ ወጣት ሊረዱት በሚችሉት መልክ ይህኛውም አካባቢ ላይ ያለ ወጣ ሊረዳ የሚችለውን መራገ በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ለተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጭ በዋሽንግተን ዲሲና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው። ዶክተር ታምራት በድጋሚ እየጀመርን ያለ ነው የእኛ ኮሚኒቲ ውስጥ ወደ አራት ሴሽን አካባቢ የኢትዮጵያን ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝቱ አይቀሩም። አሁን ላይ ቻይና፣ ከቻይና ውጭ ደግሞ ዴም ቅድም እንዳልኩ ማህበረሰቡን በማስጀመር ይህንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቶች የሚደግፍበትን ሁኔታ ለማመቻቸት እየሰራን ነው። አቤነዘር ባዩ ዘ ዲስረፕተር ስደን ስላለው የነጥብ አያያዝና ለየት ያለ የአሰራር ዘዴም እንዲያስረዳል እየተሰራ ያለው አንዱ አንድ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። የፕላትፎርም ምንድን ነው አይዲያው ኢንተርናሽናል ኮሚኒቲ ላይ እኛ ምንም ዓይነት ገንዘብ አንጠይቅም። ፍሪ ቻርጅ ኤቭሪቲንግ እየሰጠን ያለ ነው። ስለዚህ የምናደርገው ነገር እያንዳንዱ ሰው ኮሚትመንት ወደ ገንዘብ ወደ ኮይን መቀየር ሀሳብ ነው። ስለዚህ ቅድሚያ አንድ ሰው ሰዓቱ ላይ ሲመጣ ላይ ፕላትፎርሙ ላይ ሬጂስተር ያደርጋል። ስለዚህ በሚመጣበት ሰዓት አስር ኮይን ከሆነ አስር ይሰጠዋል ፕላስ መቶ ሲሳተም አስር ኮይን ይሰጠዋል። ስለዚህ እነዛ ኮይኖችን ይሰበስባል ነገር ኔትዎርሽፕ የሚፈልግ ከሆነ ያንን ኮይን ነው ወደ ኔትዎርሽፕ የሚቀይረው። ነገር ኮሚኒቲ አሁን ኢንዲያ ላይ፣ ቻይና ላይ፣ ሌሎቹን ቦታዎች ላይ ልንሰራ የምናስባቸው ነገሮች ገንዘቡ ጀሬት ያደርግልን ብለን እናስባለን። እና ጀሬት በሚደረግበት ሰዓት ከሚዲያ ከፖድካስቱ ጀሬት የሚደረጉት ገንዘቦችን የኮሚኒቲ ሜምበሮች እንዲጠቀሙ እነዛ ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ ኤሪያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ ኮሚኒቲ ለሚሰጣቸው ሰርቪሶች መጠቀም ይችላሉ። የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ ሰባ ሰባት በመቶ የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ እደን ገረመው። እንግዲህ እናመሰግናለን። በኢትዮጵያ ሰላምና መረጋጋት ጸንቶ ይቀጥል ዘንድ ወጣቶች ኃላፊነታቸውን እንዲወጡ ከሚሰሩ ተቋማት መካከል አንዱ የንቁ ኢትዮጵያውያን ወጣቶች ማህበር ነው። ከማህበሩ ፕሬዚደንት ጋር ያደረግነው ቆይታ በመቀጠል ይቀርባል። አመሰግናለሁ። የእኔ ስም ልዩነት ታምራት ነው የሚባለው። አሁን ከረንትሊ የምመራው ድርጅት ኢንስፓየርድ ኢትዮጵያን ዩዝ አሶሴሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ አምስት ፕሮግራሞችን ሊድ ያደርጋል። ሆፕ ኢትዮጵያ ዩዝ ኔትወርክ ኢትዮጵያ ኮንሰርነድ ጀኔሬሽን ሙቭመንት አይሸር እና ያንግ ኢትዮጵያን ሊደርስ ኢኒሽቲቭ የሚባሉ ፕሮግራሞችን ልድ ያደርጋል። በስፋት ከረንትሊ እንግዲህ በዲጂታል ኤንጌጅመንት ወጣቶችን በሰላም ዙሪያ በአብሮነት ዙሪያ በባለር አይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፔዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው። በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡት ስለሚገባው ሚና ለማስተማር ለማሳወቅ ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለውን ጀምር። መልካም እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማም፣ አሁን ሀገሪቷ ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል ዘኢንስፓድ ኢትዮጵያ ኔሶሴሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን። እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንን ሰላማዊ ስብና እንዲኖራቸው ስለ ሰላም ኮንሽስ እንዲሆኑ ማድረግ እንዳለን በሚለው ላይ እየተወያየን ተቋማችን ጽንስ ሀሳቦችን ፕሮዲስ ያደርጋል በዛ ጽንስ ሀሳቦች ላይ ስለ ሰላም በዚህ ካለ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት ዓላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና እየተ ችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ። በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣቸዋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩን የምትረዷቸው የምትሰጡት ስልጠና ሂደትስ ምን ይመስላል? እንግዲህ ስልጠናችን አሳታፊ ነው። አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከእነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤምፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ። ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም። እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዘውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይቱሉን ምናልባት አይተው ከሆነ ስማርት ዩዝ ነው የሚለው። ከረንትሊ ካስኬድ እያደረግን ያለ ነው ስልጠና። ስማርት ዩዝ ወደ ውስጡ አቅም የተመለከተ ማንነቱን እየተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የእሱ ኮንትሪቢሽን ምን አይነት አውንታዊ ተጽዕኖ ነው እንደሚያበጣ ያወቀና ምን አይነት ኮንትሪቢሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አዎንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንጻር ሲለካ ምን ይመስላል? አቋቋሚ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮቼ፣ በኢንስትራክሽኖቼ ለሰላም ያለኝ ፓይ ምንድን ነው? ወይም ደግሞ በተቃራኒው ለግጭት ያለኝ ኮንትሪቢሽን ምንድን ነው የሚለውን እንዲያዩ፣ እንዲለቁ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐሪመንቶች ኢንጌጅ የምናደርግበት ፕሮግራም ነው የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ያ ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፊዚክሊ በየክልሉ እየሄድን የምናሰለጥንበት ሁኔታ ነው ያለው፣ የምናሳትፉበት ሁኔታ ነው ያለው ማለት ነው እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችን በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱ ጋር እንደቆሙ በምን አይነት አቲቱድ ውስጥ እንዳሉ የተረዱበት እና ማሻሻያ ሀሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው አብታ የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን፣ ማሳተፋችን ፋይዳው ምንድን ነው? የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል መሆኑ በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድን ነው ብሎ የሚጠይቁ አሉ። በጣም ትክክል ነ የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው። ፖሊሲ እና ደግሞ ስልጣን እና ሀይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው ወይ ደግሞ የጉዳዩ አስፈፃሚ ወይም ጉዳዩ የሚፈጸምበት ማንነት ነው። ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፕሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ ሰባ ፐርሰንቱን የሚይዘው እድሜያቸው ከ አስራ አራት እስከ ሰላሳ አምስት ዓመት ያሉ ወጣቶች ናቸው። ስለዚህ እነዚህ ወጣቶች የፖፕሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በሞግዚት አይደለም መወያየት አለባቸው። ፈርዛት ማተር፣ ሰላም የሚባለው ጉዳይ እንደ ሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢሽን ወይም ኮንትሪቢሽን የሚለካበትና የሚመዝንበት የሚወያይበት ፅንሰ ሀሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይህን ነው። ሰላም የመንግስት ኃላፊነት ብቻ አይደለም የህዝብ ኃላፊነት ነው። የግለሰቦችም የወጣቶችም ኃላፊነት ነው። እንደውም የህብረተሰብ ኃላፊነት ነው። ሰላም ጸጥታ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ፣ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ እንጌጅ ማድረግ አለባቸው። ያ የሰላም ጽንሰ ሀሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላም ነው። ነገር ግን ሰዎች የየራሳቸው አትቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያ ኒዝ አሶሲሽን የሰላም ጉዳይ የግለሰቦች ሀሳብ ነው፣ የስ ግለሰቦች እይታ ነው የግለሰቦች ፍላጎት ነው የግለሰቦች ኮንትሪቢሽን አለበት። ሰላማዊው ግለሰብ የሰላማዊቷ ሀገር ግብዓት ነው። ሰላማዊቷ ሀገር የሰላማዊ ግለሰቦች ውጤት ናት። ስለዚህ ሰላምን ከክራውድ አንጀምረውም። ከግለሰብ ጀምረን መስራት የምንችልበት ጽንሰ ሀሳብ ነው እና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንጻር በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የኛ ድርጅት። አሁን ስልጠና እየሰጣችሁ ያላችሁት ከሞላ ጎደል በከተሞች ነው። አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተማዎችን ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው። በእጅ አዙር ተጎጂዎች ወይንም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥጎች ውስጥ ግጭቶች፣ አለመረጋጋቶች አሉ። የእናንተ መስሪያ አይነት ስልጠናዎች ለእነዚያ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ? እንግዲህ ሰላምን ለመስራት በምናደርገው ሂደት ጸጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የእኛ ድርጅት ይህንን ፕሮግራም ከረንትሊ ለምሳሌ አርባ ምንጭ ላይ ሰርተናል። ወደ ሰመራም አካባቢ ሄደን ነበረ። ደሴም አካባቢ ሄደን ሰርተናል። ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል። ሀዋሳ ከተማ ላይ ሰርተናል፣ እና ሌሎችም ቦታዎች ላይ ተሽከርካሪዎቻችን ይህን ስልጠና ለመስጠት ችለናል። እውነት ነው። ይሄ ስልጠና በአካል መሰልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የእኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን። በቁጥር ከአርባ ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናሰላጠናቸውን ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይም እንለቃለን፣ ዩቲዩብ ላይም እንለቃለን። ወጣቶቹ እዛ ላይ ማግኘት ይችላሉ። ፈርዘር ሞር ግን በቴሌግራም ኢዚሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው መጥቶ የሰላም ፍላጎቱ ሰፍኖ በሰላም ጉዳይ ላይ በእውቀት አንጻር በማስተዋል አንጻር የምንወያይበትን፣ የምንነጋገርበትን፣ የፈለግነውን ሰላም እውን የምናደርግበትን አሳታፊ አቲትዩድ ለመገንባት አሁን የጀመርነው ጥቂት በጣም ጥቂት አቲትዩዶች ወደፊት ተጠናቅሮ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። ሀብታሙ እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሴሽን ወይም ደግሞ የንቁ ኢትዮጵያውያን ወጣቶች ማህበር በሚለው ልተርጉሞ መስራችን ኃላፊ ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁትን ሊሳካ እመኛለሁ። አመሰግናለሁ። ጋቢና ቪኦ ይቀጥላል። ከአሜሪካ ድምፅ ኤፍዋን የቪዛ አይነት ዓለም አቀፍ ተማሪዎች በዩናይትድ ስቴትስ ትምህርታቸውን እንዲማሩ የሚፈቅድ ወረቀት ነው። የከፍተኛ ትምህርትና መምህራን ጥምረት መሪዎች በጎርጎሳውያኑ ሐምሌ 2023 ይፋ ባደረጉት ሪፖርት መሰረት ከሌላ ሀገሮች ከሚመጡ ተማሪዎች ይልቅ አፍሪካውያን ተማሪዎች በከፍተኛ ሁኔታ ቪዛ እንደሚከለከሉ ማረጋገጣቸውን አስታውቀዋል። ይህንን ዘገባ ደግሞ ኤደን ገረሞት አስደምጠናለች። ይህች ጎበዝ ታዳጊ ሩዋንዳዊት ጄሲካ ኬዛ ትሰኛለች። ባለፈው ዓመት የሳን ፍራንሲስኮ ሊቀ ጳጳስ ሪዮርዳን ሁለተኛ ደረጃ ትምህርት ቤት ውስጥ ለመማር ሙሉ የነጻ ትምህርት ዕድል አግኝታለች። ጄሲካ የቅርጫት ኳስ መጫወት፣ ባሌ ዳንስና፣ ከሁሉ በላይ ደግሞ የስነ ህይወት ምህንድስና ያስደስታታል። ካለ ስነ ህይወት ምህድስና ባለሙያዎች ሐኪሞች ሊኖሩ እንደማይችሉ ተገነዘብኩ። ስለዚህ ታዲያ ዶክተሮች ለታካሚዎቻቸው በተሻለ መልኩ ድጋፍ የሚያደርጉበትና የሚረዱበት ሙያ ላይ ለምን አልሰራም አልኩኝ። ጄሲካ ተማሪዎች አሜሪካ ውስጥ እየተማሩ እንዲኖሩ የሚፈቅደውን የግዳጅ ቪዛ የሆነውን ኤፍዋን የተሰኘ የተማሪ ቪዛ ብታመለከትም የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማመልከቻዋን ውድቅ በማድረግ ህልሟን አክስሞታል። በሩዋንዳ ስትሰራ ከጄሲካ ጋር የተዋወቀችው ዴቢ ፌንሊንግ ጄሲካን በሳን ፍራንሲስኮ ለመቀበል አሰባ የነበረ ሲሆን በክልከላውም እጅግ አዝናለች። ይሄ ስህተት ያለው ከስርዓቱ ይልቅ እሷ ጋር እንደሆነ ነው የምታስበው። ያ ደግሞ ልቤን ሰብሮታል። ጄሲካ በዩናይትድ ስቴትስ ውስጥ ለመማር ቪዛ ከተከለከሉ በርካታ ዓለም አቀፍ ተማሪዎች መካከል አንዷ ናት። የፕሬዚዳንቶች ህብረት የከፍተኛ ትምህርትና ኢሚግሬሽን ሐምሌ ላይ በሪፖርቱ እንዳመለከተው በጎርጎሮሳውያኑ 2015 ና 2022 መካከል ባለው ጊዜ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከፍተኛ ቁጥር ያለው የኤፍ ዋን ቪዛን ጥያቄዎችን ውድቅ ማድረጉን አስታውቋል። በሐምሌ 2023 ይፋ በተደረገው ሪፖርትም ዩናይትድ ስቴትስ ውስጥ ያሉ እጅግ የተደነቁ ትምህርት ቤቶች ቀና ሁለት ሺ የሚደርሱ ተማሪዎችን ቢቀበሉም ምክንያቱ ሳይገለጽላቸው እኚህ ተማሪዎች ቪዛ መከልከላቸውን አስታውቋል። ከአምስት መቶ በላይ ዩኒቨርሲቲ ና ኮሌጅ ፕሬዚዳንቶች ጥምረትም አፍሪካውያን በከፍተኛ ሁኔታ ቪዛ ይከለከላሉ ያለ ሲሆን በሀል ሲቀመጥም ሀምሳ ከመቶ በላይ የሚሆኑ አፍሪካውያን ቪዛ ሲከለከሉ፣ በአንጻሩ የአውሮፓ ተማሪ አቻዎቻቸው ግን አስር ከመቶዎቹ ብቻ ቪዛ እንደሚከለከሉ አስታውቋል። ራጂካ ባንዳሪ የሪፖርቱ ዋና ጸሐፊ ናቸው። overall globally. በዓለም አቀፍ ደረጃ ላሉ ተማሪዎች ቪዛ መከልከላቸው ጨምሯል። ነገር ግን ደግሞ መረጃውን የፈለግከውን ያክል ቆራርጠን ለዋውጠን ብናየው በወቅቶች ብንከፋፍልና ብናየው ባልተመጣጠነ መልኩ ከአፍሪካ የሚመጡ ተማሪዎች በዚህ ተጎድተዋል። አንድ ያልተቀየረ ነገር ቢኖር አፍሪካውያን ተማሪዎች ወደ ዩናይትድ ስቴትስ ለመምጣት በከፍተኛ ሁኔታ ቪዛ እንደሚከለከሉ ነው። የዩናይትድ ስቴትስ ውጭ ጉዳይ ቢሮ በዚህ ጉዳይ ላይ በሰጠው ምላሽ የዩኒቨርስቲ ፕሬዚዳንቶችን መረጃ ወይም የጥናት ዘዴ ማስተባበል እንደማይችል ተናግሯል። ነገር ግን በዚሁ ዓመት በሰጠው መግለጫ ቢሮቸው ባለፉት አስርት ዓመታት ውስጥ ከአርባ ሺህ በላይ ለሚሆኑ አፍሪካውያን ተማሪዎች ቪዛዎች ሰጥቷል ያለ ሲሆን የቪዛ ውድቅነትን በተመለከተም ሁሉም የቪዛ ማመልከቻዎች የሚዳኙት በኢሚግሬሽን እና በዜግነት ሕግ አይ ኤን ኤ በሚመለከተው የፌዴራል ሕግ ድንጋጌዎች መሰረት መሆኑን ጠቅሶ በየግለሰቡ ጉዳዩ የሚለያይ ነው ሲል አስታውቋል። ስቲቭ ሞስ የፌድሊንግ ባለቤት ሲሆን እሱም በሩዋንዳ እየተመላለሰ ስራውን ይሰራል። በዩናይትድ ስቴትስ ያለው የቪዛ ሂደት ታዲያ የተበላሸ ነው ሲል ይገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ውስጥ ያለው ስርዓት በመሰረታዊነት መቀየር አለበት። ሰዎች ሲከለከሉ ግልጽነት ሊኖር እንዲሁም ወዲያውኑ የተከለከሉበት ምክንያቱ ሊነገራቸው ይገባል። የውሳኔውን ተጨባጭነት ለማስታወቅ ለምን መከልከሉ እንደተደረገ መገለጽ አለበት። ጄሲካን ለመቀበል ተዘጋጅተው የነበሩት እነ ስቲቭን ለታዳጊዋ ጥብቅና በመቆም እንድትከራከርላቸው ዳህሊያ ፍሬንች የተሰኘች ኢሚግሬሽን ጠበቃ ቀጥሯል። ጠበቃዋ በዩናይትድ ስቴትስ ሕግ መሰረት ማንኛውም ሰው ለቪዛ ሲያመለክት በቋሚነት መሰደድ እንደሚፈልግ ተደርጎ ስለሚታሰብ ትምህርታቸውን ሲጨርሱ ተማሪዎቹ ወደ ሀገራቸው ለመመለስ ፍላጎቶች እንዳሏቸው የሚያሳዩ ማስረጃዎችን ማቅረብ አለባቸው ይላሉ። አክለውም የአሜሪካ የውጭ ጉዳይ ሚኒስቴር ሕግ ሩዋንዳዊቷ ታዳጊን ለምን ቪዛ እንደከለከላት እንዲያስታውቅ የሚያስገድደው ሕግ የለምም ይላሉ። ህጉ የቱጋ እንደተሳሳተ ማብራሪያ እንዲሰጡ የምናደርግበት መንገድ የለም። ስለዚህ ደግሞ ውሳኔውን ይግባኝ ለማለት ምንም ነገር ማድረግ አይቻልም። እንደሚመስለኝ በዩናይትድ ስቴትስ ኢሚግሬሽን ውስጥ የተረጋገጠ ጥቁሮችና ጸይሞችን ማግለል አለ። ይሄ ሊካድ የሚቻል ነው ብዬ አላስብም። ይህ በእንዲህ እንዳለ ታዲያ ጄሲካ መንፈሷ አሁንም ጠንካራ ነው አንድ የተማርኩት ነገር ቢኖር ይህ ዓለም ፍትሐዊ ያለመሆኑንና ሁሌ የፈለግከውን እንደማናገኝ ነው። ነገር ግን ደግሞ እጅግ ብዙ እድሎች ስለሚጠብቋችሁ ህልማችሁን አጥብቃችሁ የያዙ። ዘንድሮ የሁለተኛ ደረጃ ትምህርቷን የምታጠናቅቀው ጄሲካ የስነ ህይወት ምህንድስና መማር የምትችልባቸው ሌሎች በዓለም ዙሪያ ያሉ አማራጭ ሀገራቶችን በማፈላለግ ላይ ትገኛለች። ለሮቢንግ ገስ ዘገባ አይደንገርመው ሄደን እናመሰግናለን። ኬንያ ከኤችአይቪ ጋር በሚኖሩ ሰዎች ብዛት ከአፍሪካ ሀገሮች በሰባተኛ ደረጃ ላይ ትገኛለች። ይህንን ለመለወጥም ከፍተኛ ርብርብ እያደረገች ትገኛለች። ጁማ ማጂንጋ ከናይሮቢ የላከልንን ዘገባ ቆንጅታ እየታሰማናለች። ሉሲ ዋንጂኩ ለኤችአይቪ መጋለጧ ተመርምራ ሲነገራት ገና በአስራዎቹ ዓመታት ዕድሜዋ የሁለተኛ ደረጃ ትምህርቷን እንደጨረሰች ነበር። በዚያ ዕድሜዋ ወልዳው የነበረው ህጻን ልጇ የኤችአይቪ ይዞታዋን ባወቀች በሁለት ሳምንታት ውስጥ ሞተባት። የናይሮቢ ነዋሪዋ ሉሲ ዋጂንኩ ይህ ከሆነ ከዓመታት በኋላ ታዲያ ለኤችአይቪ የተጋለጡ ወጣት ሴቶች ድምፅ የሚባል ድርጅት መሰረተች። ማህበረሰቡን መሰረት ያደረገው የድርጅቷ አላማው ለኤችአይቪ ለተጋለጡ ልጃገረዶችና ወጣት ሴቶች ለመሟገትና ድጋፍ ለመስጠት ነው። ሳሙያ ሆልድ ማይ ሃንድ እኔ እጄን ይዞ አይዞሽ የሚለኝ ባልነበረበት ጊዜ ይሰማኝ በነበረው ስሜት ውስጥ ያለች እኔ እንድደርስላትና እጇን እንዲይዛት የምትጓጓ ልጃገረድ አንዱ ጋር ትኖራለች። የእኔን ታሪክ እየሰማች ልትሆንም ትችላለች። ከሆነ እኔ በአንድ ወቅት ከወሰድኳቸው የተሻሉ ውሳኔዎችን ትወስዳለች። እኔ ባለፍኩበት መንገድ ማለፍ አይኖርባትም። የሀገሪቱ መንግስትም ኤች አይ ቪ ኤድስን እየታገለ ነው። ዶክተር ሊኔት ጁማ ናይሮቢ ውስጥ የሚሰሩ የተላላፊ በሽታዎች ልዩ ሐኪም ናቸው። የጤና ጥበቃ ባለሙያዎችን ማሰልጠን በተለያዩ የሀገሪቱ አካባቢዎች የህክምና ተቋማትን ማስፋፋትና መድኃኒቱን በነጻ ማደል የመሳሰሉት እርምጃዎች ኬንያ ውስጥ በኤች አይ ቪ ረገድ ያለውን የጤና አጠባበቅ እንዲሻሻል ከረዱት እርምጃዎች መካከል ጥቂቶቹ መሆናቸውን ነው የሚያብራሩት። ሪዳክሽን ሞታሊቲ፣ ሪዳክሽን ሞቢዲቲ በበሽታው የተነሳ የሚሞቱ ሰዎች ቁጥር ቀንሷል። ሰውነቱ እልቅ ብሎ የከሳ ሰው ሲታይ ኤች አይ ቪ ኤድስ እኮ ነው ይባል የነበረበት ጊዜም አልፏል። አሁን በጥሩ የጤና ሁኔታ ነው የሚኖሩት። ኤች አይ ቪ የተጋለጡ መሆናቸውን ማንም ሳያውቅ ከሌሎች ሰዎች ጋር ተቀላቅለው ለመኖር ይችላሉ። የኬንያ የጤና ሚኒስቴር ሪፖርት እንደሚለው ለቫይረሱ ከተጋለጡት አንድ ነጥብ አራት ሚሊዮን ሰዎች መካከል አንድ ነጥብ አንድ ሚሊዮኑ መድኃኒቱን የሚወስዱ ሲሆን መድኃኒቱ ከነዚህ ውስጥ 73 በመቶ ላይ ቫይረሱ በላቦራቶሪ ምርመራ መታየት በማይችልበት ደረጃ ለመቀነስ ችለዋል። የኬንያን የኤች አይ ቪ ኤድስ ይዞታ የሚቆጣጠረው ብሔራዊው የተላላፊ በሽታዎች ቁጥጥር ምክር ቤት ባወጣው ሪፖርት መሰረት በሀገሪቱ ባለፉት አስር ዓመታት ውስጥ የአዲስ የኤች አይ ቪ ተጋላጮች ቁጥር በ78 ከመቶ ቀንሷል። ከኤድስ ጋር በተያያዙ ምክንያቶች ለህልፈት የሚዳረጉ ሰዎች ቁጥር ደግሞ በ68 ከመቶ ቀንሷል። ይህ ትልቅ ክንዋኔ ይሁን እንጂ አሁንም የቫይረሱን ከእናት ወደ ልጅ መተላለፍ ለመከላከል በሚደረገው ትግል ትልቅ ተግዳሮት እንዳለ የጤና ጥበቃ ባለሙያዎች ይናገራሉ። የኤችአይቪ ተጋላጭ ወጣት ሴቶች ድምፅ የተባለው አካል መስራቿ ሉሲ ዋንጂኩ ባለፉት አመታት በኤችአይቪ ምርመራ ረገድ ብዙ መሻሻል እንደታየ ትናገራለች። የሁለት ወር እርጉዝ ሆኜ ተመርምሬ ነበር ከዚያ በኋላ ግን በፍጹም አልተመረመርኩም። አሁን ግን እናቶች ከእርግዝና ጋር ለተያያዘ የሚሆን ለሌላ ምርመራ ሐኪም ቤት በሄዱ ቁጥር የኤች አይቪ ምርመራ ማድረግ ግድ ነው። በየዓመቱ እንደ አውሮፓውያን የዘመን አቆጣጠር ታህሳስ አንድ ቀን የዓለም የእርስ ቀን ይታሰባል። ባለፈው ሳምንት የዋለው የዘንድሮው የዓለም አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት።